ኤስቢኤስ አማርኛ ጤና ይስጥልን፣ እንደምን አምሽታችኋል። ከኤስቢኤስ ራዲዮ ዜናውን ከማሰማታችን በፊት ዋና ዋና ዜናዎቹን እነሆም። ፕሬዚዳንት ሳህለ ወርቅ ዘውዴ በኒውዮርክ የመንግስታቱ ድርጅት ዋና መስሪያ ቤት ከሚሰሩ ኢትዮጵያውያን ጋር ተወያዩ። አቃቤ ሕግ ክርስቲያን ፖተር ጋዜጠኞች ዘገባዎቻቸውን በሚሰሩበት ጊዜ እንዳይከሰሱ የሚከላከልላቸው ሕግን አጸደቁ። የአውስትራሊያ የወለድ ተመን ለመጀመሪያ ጊዜ ከአንድ በመቶ በታች ሊወርድ እንደሚችል ሪዘርቭ ባንክ አስታወቀ። የሚሉት የምሽቱ ዋና ዋና ዜናዎቻችን ናቸው። ዜና በዝርዝር። ፕሬዚደንት ሳህለ ወርቅ ዘውዴ በኒውዮርክ የመንግስታቱ ድርጅት ዋና መስሪያ ቤት ከሚሰሩ ኢትዮጵያውያን ጋር ተወያዩ። ኢትዮጵያ ከተባበሩት መንግስታት ድርጅት የበለጠ መጠቀም ይኖርባታል። ለዚሁም እናንተ ድልድይ ናችሁ ሲሉ ለኢትዮጵያውያኑ አሳስበዋል። ወደፊት ሁላችንም ተባብረን ማራመድ አለብን። ጥቂት ዓመታት በፊት ገደል አፋፍ ላይ ነበር፣ ከዛ ርቀናል። ነገር ግን መንገዱ በጣም ረጅም ነው። ብዙ የሚሰራ ስራ አለ እና እዛ ላይ ሁሉም ኢትዮጵያዊ የትም ብንሆን ሚና አለን ለማለት ነው። እናንተ ብቻችሁን ዩን ውስጥ ሆናችሁ ሀገር ቤት ሆነ ብቻ ሳይሆን ሁላችንም አብረን ተባብረን ልናሳድጋት ይገባል። ኢትዮጵያ ከተባበሩት መንግስታት የበለጠ መጠቀም ይገባታል ብዬ ነው የማስበው። እናንተ መሀል ላይ ያላችሁ ድልድይ ናችሁ ብዬ ነው የምለው። ብዙ ቦታ ላይ የሌለንበት አለ፣ ያለንበት አለ ወዘተ። እሱ እሱን እንግዲህ ማየት ይኖርብናል። ለሚሽኖቻችንም ትልቅ ድጋፍ ነው የሚሆነው። እዚህ ዋና ጽህፈት ቤቱ ያለበት ሌሎች ድርጅቶቹ በተቋቋሙበት እንደ ጂኔቫ፣ ቪየና ወዘተ የመሳሰሉት ላይ ሁሉ ተግባራዊ የሚሆነው እዚህ ብቻ ነው ማለት ያደለም። ይህንን ነው ለማለት የምፈልገው። አቃቤ ሕግ ክርስቲያን ፖርተር ጋዜጠኞች ዘገባዎቻቸውን በሚሰሩበት ጊዜ እንዳይከሰሱ የሚከላከልላቸውን ሕግ አጸደቁ። ሚስተር ፖርተር እንዳሉት የኮመንዌልት ከሳሾች በአውስትራሊያ የጸጥታ ሕግ ጋዜጠኞችን እንዳይከሱ ፈቀዳቸውን ሰጥተዋል። አንድ የኒውስ ኮርፕ እና ሁለት የኤቢሲ ጋዜጠኞች ባለፈው ጁን ወር የአውስትራሊያ ፌዴራል ፖሊስ ቤታቸውን ከበረበረ በኋላ ክስ እንደመሰረተባቸው ይታወሳል። የአውስትራሊያ የወለድ ተመን ኢንትረስት ሬት ለመጀመሪያ ጊዜ ከአንድ በመቶ በታች ሊወርድ እንደሚችል ሪዘርቭ ባንክ አስታወቀ። ማዕከላዊ ባንኩ በነገው እለት ጠዋት የቦርድ አባላት ስብሰባቸውን ካደረጉ በኋላ የወለድ ተመኑን ወደ ዜሮ ነጥብ ሰባት አምስት ዝቅ እንደሚያደርግ ይጠበቃል። የቅርብ ጊዜ የኢኮኖሚ አሃዛዊ መረጃዎች እንደሚያሳዩት የአውስትራሊያ ኢኮኖሚ ቀስ እያለ እየወረደ መሄዱን ነው። ይኸውም ዓለም አቀፋዊ ግብአቶች አስተዋጽኦ ማድረጋቸውን አቃቤ ነዋይ ጆሽ ፍራይደንበርግ ገልጸዋል። የሌበር አቃቤ ነዋይ ቃል አቀባይ ጂም ቻልመርስ ዛሬ ለስካይ ኒውስ እንደገለጹት የሚስተር ፍራይደንበርግ አስተያየት የሚያሳየው እየተከናወነ ያለው ነገር ከቁጥጥር ውጭ መሆኑን ነው ስጋት ላይ የሚጥል ቸልተኝነትን ነው አሁን የሚያሳዩት። የወለድ ተመኑ እንደገና የሚቀንስ ከሆነ የሞሪሰን መንግስት ኢኮኖሚውን ለማስተካከል ምንም እቅድ እንደሌለው የሚያሳይ ነው። የፌዴራል መንግስት ህይወት አዳኝ የሆኑ በርከት ላሉ መድኃኒቶች በመንግስት ድጎማ ዝርዝር ውስጥ ማካተቱን ገለጸ። የሳምባ ካንሰር፣ ከፍተኛ ኮሌስትሮልን እና የደም ካንሰርን ለማከም የሚያስችሉትን መድኃኒቶች በመንግስት ድጎማ ከሚያገኙት ውስጥም ተጠቃሾች ናቸው። የጤና ሚኒስትሩ ግሬግ ሃንት ለሰቨን ኔትወርክ እንደገለጹት ድጎማው ለህሙማን በአመት እስከ 1000 ዶላር የሚጠጋ ቅናሽ ይሰጣቸዋል። አዳዲሶቹ መድኃኒቶች በተለይ አራተኛ ደረጃ ላይ የደረሰን የሳምባ ካንሰርን የሚያክመው መድኃኒት ከነገ ጀምሮ በቅናሽ ይገኛል። ይህ መድኃኒት ያለ ቅናሽ ከ189 ሺ ዶላር በላይ የሚያወጣ ሲሆን ከነገ ጀምሮ ለ750 ህሙማን ከ6 ዶላር ጀምሮ በገበያ ላይ ይገኛል። አቃቤ ነዋይ ጆሽ ፍራይድንበርግ ለሱፐር አኖዌሽን ድርጅቶች የጡረተኞችን ገቢ በተመለከተ ለመንግስት አቅጣጫን ከመስጠት እንዲቆጠቡ አሳሰቡ። የኢንዱስትሪ ሱፐር አውስትራሊያ የስሚ አባል ሆነው የተመረጡትን ዴብራ ራልስተንን ሹመት መንግስት እንደገና እንዲያስብበት ጠይቋል ይሁንና ሚስተር ፍራይደንበርግ ዶክተር ራልስቶን ለቦታው ብርቱ ሰው መሆናቸውንና የመንግስትም ሙሉ ድጋፍ እንዳላቸው ገልጸዋል What we have seen is a pattern of behaviour uh, from the superannuation industry that any time ideas are raised, በተደጋጋሚ ያየነው ነው ባህሪ ምንም አይነት የሱፐራኒዌሽን ኢንዱስትሪዎች ከነሱ ፍላጎት ውጭ የሆነ ሀሳብ በተነሳ ቁጥር ድምጻቸውን ከፍ አድርገው ማሰማትና መቃወምን ነው። ሀሳባቸውን እንደ ማንኛውም የማቅረብ መብት አላቸው እንጂ መንግስትን ለማስተማር የሚሞክሩትን አካሄድ ማቆም አለባቸው። የየመን ሀውቲ ሚሊሽያ ቡድን በሳውዲ አረቢያ ጠረፍ ለደረሰው ዋና ጥቃት ኃላፊነትን ወሰደ። ቡድኑ እሁድ ዕለት ባወጣው የቪዲዮ መረጃ የሳውዲ አረቢያ ወታደሮችን ከነ መሳሪያዎቻቸውና ሌሎች ቁሳቁሶች ጋር አሳይቷል። የሳውዲ ጦር የሀውቲ ሽምቅ ተዋጊዎችን ከዓለም አቀፉ ጦር ጋር በመሆን የየመንን መንግስት በመርዳት ከ2015 ጀምሮ ሲዋጋ ቆይቷል። ሳውዲ የቅርቡን ጥቃት ገና እውቅና አልሰጠችም። ወደ ውጭ ምንዛሪ ዜና ስናምራ በዛሬው ዕለት አንድ የአውስትራሊያ ዶላር 19.60፣ አንድ የአሜሪካ ዶላር 29.08፣ እንዲሁም አንድ ዩሮ 31.84 የኢትዮጵያ ብር ተመንዝሯል። እንዲሁም በነገው ዕለት በዋና ዋና የአውስትራሊያ ከተሞች የሚኖረውን የአየር ትንበያ ስንመለከት በነገው ዕለት በፐርስ ከፊል ደመናማ ይሆናል፣ 23 ዲግሪ ሴንቲግሬድ፣ አደላይ ፀሐያማ 27፣ ሜልበርን ፀሐያማ 21 ሆባርት በከፊል ደመናማ 18 ካምራ ደመናማ 21፣ ወሎንጎክ በከፊል ደመናማ 19፣ ሲድኒ በከፊል ደመናማ 21 ዲግሪ ሴንቲግሬድ፣ ዳርዊን ፀሐያማ 33 ዲግሪ ሴንቲግሬድ፣ ብሪዝበን ዝናብ ሊኖር ይችላል 24። እንዲሁም የመዲናችን የአዲስ አበባን የአየር ትንበያ ስንመለከት በነገው ዕለት በአዲስ አበባ ከፍተኛው 19፣ ዝቅተኛው 11 ዲግሪ ሴንቲግሬድ ይጠብቃል። የምሽቱ ዜና በዚያው አበቃ። ምን እንደሚያስቡ ይንገሩን። የኤስቤስ አማርኛ ፌስቡክን ላይክ ያደርጉ ወይም በትዊተር አት ኤስቤስ አምሃሪክ ይከተሉን።